yotatoch alem በኢትዮጵያ የተለያዩ አካባቢዎች የተቀሰቀሰው ተቃውሞ በማህበራዊ ድረገጾች የሚደረጉ ውይይቶችን ተቆጣጥሯል። በአብዛኛው ወጣቶች የሚበዙባቸው ማህበራዊ ድረገጾች ለወቅታዊው የኢትዮጵያ ነባራዊ ሁኔታ ውይይት ከሌሎች የመገናኛ ብዙሃን ተመራጭ ሆኑ ይመስላል። በውይይቶቹና ክርክሮቹ የጸጥታ ኃይሎች በተቃዋሚዎች ላይ የወሰዱትን እርምጃ የሚያወግዙ አስተያየቶች ይበዛሉ። የዛኑ ያክል ተቃውሞዎቹን የሚያወግዙም አልጠፉም። ማንነታችንን ደብቁልን ያሉ ወጣቶች በወቅታዊው የኢትዮጵያ ሁኔታ ላይ የሚከተሉትን አስተያየቶች ሰጥተውናል። ኢትዮጵያ በአሁኑ በሰላማዊ ሰልፍ እየተናወጠች ያለችው ወጣቶች ነው። ወጣቶች ምክንያቱም ተምረው ስራ የላቸውም። የአንድ የብሔር የበላይነት ነው እየታየበት ስለነበር ነው ስለሆነ ነው። በዚህ ወጣቶች በብዛኛው ሰላማዊ ሰልፍ እየወጣሉት እና ሌላ ምክንያት የለውም። ወጣት ስራ የለውም። ሀገሪቷን እየመራ ያለው ወጣት አይደለም። የሻእቢያ ተላላኪዎች ህዝቡን የማይወክሉ ህገ መንግስቱን የሚነዱ የሚለው ነገር ህዝቡ ሁሉም ለምዶታል። የተለመደ ነገር ነው እና ሁሉም እውነት እንዳልሆነ የተገንዝቦታል እንጂ አሸባሪዎች እንዳልሆኑ ሁሉም ሰው አውቃል። ምክንያቱም አገር ተባብሮ አሸባሪ አይሆንም። ለህዝቡ ብቻ ሳይሆን ለመንግስትም አይጠቅምም። ህዝቡን እንደዚህ ማለት ህዝብ የሚፈልገው ነገር አለ፣ የጎደለበት ነገር ስላለ ነው። የአስተሳሰብ ጋፋችን በጣም ተለያይቷል መሰለኝ የህዝቡና የሌላው አካል አሁን መንግስትና ህዝቡ አልተናበበም ማለት ትችላለን። የህዝቡ አቅጣጫ ሌላ ነው፣ የመንግስት አቅጣጫ ሌላ ነው። ስለዚህ አሁን ህዝቡ በሰላማዊ መንገድ ነው መብቱም እየጠየቀ ያለው። መፈክሮቹ ላይ ሰላማዊ የሆኑ መንገዶች ናቸው የሚተላለፉት። እነዛን ነው ወደ ሌላ ነገር እየቀየረ ሌላ ኢሜጅ፣ ሌላ ስም፣ ሌላ አይነት ነገር እየተላለፈ ያለው። ዞሮ ዞሮ ግን ህዝቡ ትክክል ነው መንግስት እያደረገ ያለው ነገር ተገይም ስላልሆነ ህዝቡን በቀጥታ መብቱን ለማስከበር ሰላም እንዲሰፍን፣ ፕላስ ደግሞ ነጻነት፣ ዲሞክራሲ የሚባለው አይነት መንገድ እንዲኖር ነው የሚፈልገው ህዝቡ። በቃ ፍትሐዊነት ነው የሚፈልገው አሁን። የአዲስ አበባ ኢህአዴግ ወጣቶች ሊግ ሊቀመንበር ወጣት ነጂባ አክመል በተለያዩ አካባቢዎች በተቀሰቀሱ ተቃውሞዎች የተሳተፉ ወጣቶች ጥቂቶች ናቸው የሚል እምነት አላቸው። ሁሉም በሰልፉ ወይም በብጥብጥ የተሳተፉ ወጣቶች ሙሉ ግንዛቤና በሰልፉ አካሄድ ወይም የሰልፉ አላማን ያዘጋጀው አካል ባለው አስተሳሰብ ልክ አምኖና አውቆ ነው የሚል እምነት የለም። ግን በሰልፉ የተሳተፉም ትክክለኛ መንገድ በሰላማዊ የሆነ መንገድ ማከናወን ያለንን ጥያቄ መጠየቅ መቻል የሚኖርበትም ሂደት አለ። የተሳተፉት ወጣቶች ህዝብስም ላይ የሚነገር የለኝም ጥቂት ናቸው። ከሀገሪቱ አጠቃላይ ህዝብ አንጻር የወጣቱ ፐርሰንት ሰባ ፐርሰንት እንደ ሀገር እንደ አዲስ አበባን ብንወስድ ሰላሳ ሶስት ፐርሰንት ነው። ሆኖም ግን ጥቂት ቢሆኑም የጥቂት አስተሳሰብ በሰላማዊ መንገድ ማንኛውም ጥያቄ ማከናወን መቻል አለበት የሚል እነት ነው ያለን። በተቃውሞ ላይ የተሳተፉ ወጣቶች ታዛቢዎችን አናገር ያለሁና በሰላማዊ መንገድ ነው የጠየቅነው። ጥያቄያችን ሰላማዊ ነው፣ በርካታ ጥያቄዎች አሉ ነው የሚሉት በሀገሪቱ ውስጥ ያሉ ወጣቶች። የምናነሳቸው በርካታ ጥያቄዎች አሉ ከሚለው አንዱ ለምሳሌ የስራ እድል የመፍጠር ጉዳይ ይመስላል። ይሄ ትክክለኛ ጥያቄ ነው። ይህንንም ለመፍታት የጥቃቅና አነስተኛ ተደራጅቶ እንዲሰሩ እየተደረገ ነው ያለው። ስለዚህ ከተጠቃሚነት ጥያቄ አንጻር ምላሽ እየተሰጠ አይደለም የሚለውን ሀሳብ እንኳን ሙሉ ለሙሉ ትክክል አይደለም የሚል ነገር አለ። ከዛ ባለፈ ግን በኦሮሚያ ጉዳይ የተነሳ ጉዳይ አንዱ የአዲስ አበባ ኦሮሚያ የተቀናጀ ማስተር ፕላን ነው መነሻ ነበረ። ይህንንም ጥያቄ ወቅቱ ሕዝቡ አምኖበት ተወያይተን የተተገበረ አይደለም በሚል ተነስቶ ቆሟል። አብሮ መቆም ነበረበት ማለት ነው። ይሄ ከቆመ በኋላ ይሄን ሽፋን ተደርጎ ነው ሌላ አስተሳሰብ አለ የሚል ምንስላለኝ ነው እንጂ ጥያቄ ከሆነ ይሄ ከቆመ አብሮ ችግሩ መቆም ነበረበት የሚል አሉ። ከዛ ባለፈ አሁን አካባቢ በአማራም ክልል ተፈጠረ ላልከኝ ጉዳይ ያው የህገ መንግስታዊ ሆን አካሄዳለሁ የራሱ አሰራር አለሁ በእሱ መንገድ ማስተናገር ሲችል ቀድሞ ግን ሰልፍና ረብሻ ነው የተደረገው። ከዛ ባለፈ የ በሰላማዊ መንገድ ወተን ነው ሰልፍ ያደረግ ነው ምናምን የሚሉ ወጣቶች አሉ ላልከኝ፣ አንደኛ ሰልፉም ቢሆን የራሱ የሰልፍ አካሄድ አለው አላማው የሰልፉ አዘጋጅማ ባለቤቱ ቀድሞ ላይ ጸጥታ ካለ ሪፖርት መደረግ አለበት የመንግስት ፕሮሲጀር ሳይጠበቅ ፌስቡክ ብቻ ዝም ብሎ ስለተነዛ መውጣት አለበት የሚል እምነት የለም። ከዛ ባለፈ ሰላማዊ ሰልፍ እያደረግን ነው መንግስት እርምጃ የወሰደብ ነው የሚለ እኮ እያየን ነው። የመንግስት የሕዝብ ተቋማት ነው ይወደሙ ያሉ። ስለዚህ ሰላማዊ መንገድ መውጣት ማለት አንደኛ ህጉና ስርአቱን ጠብቆ መውጣት ነው። ሁለተኛ ህግና ስርአቱን ጠብቆ ከተወጣ በኋላ ደግሞ ማስተላለፍ የሚገባውን መልእክት በአግባቡ አስተላልፎ መግባት ነው እንጂ የህዝብና የመንግስት ንብረት አውድሞ መግባት ትክክል አደለም። የኢትዮጵያ መንግስት ሰላማዊ ሰልፍ የጠሩትን ወገኖች፣ በሰላማዊ ሰልፎቹም የተሳተፉትን ወገኖች ጸረ ሰላም፣ ጸረ ልማት ይላቸዋል። ጸረ ልማት፣ ጸረ ሰላም ማለቱ እንደው ምን ያክል ልዩነቶቹን ይፈተዋል? ትክክለኛ ሳካሄድ ነው ወይ? የቁጥር መብዛትና ማለት አደለም። የተላለፈው አስተሳሰብና ተግባር ጸረ ሰላም ከሆነ ጸረ ሰላም ነው። ስለዚህ ዝም ብሎ ተነስቶ ህዝቡን ለጥፋት በሚሰልፍ ውጣ፣ ስራ አድማ፣ አድርግ እንደዚህ አድርግ ብሎ ማለት ይህ ትክክለኛ አስተሳሰብ አይደለም። ትክክሉ ጸረ ሰላም ነው። ጸሐፊው፣ የሰብአዊ መብት አራማጁና ጦማሪው በፍቃዱ ኃይሉ አሁን የኢትዮጵያ ነባራዊ ሁኔታን ከሚከታተሉት አንዱ ነው። በፍቃዱ በኢትዮጵያ የተለያዩ አካባቢዎች በሚታየው የአደባባይ ተቃውሞ የማህበራዊ ድረገጾች ከፍ ያለ ሚና መጫወታቸውን ይናገራል። እንግዲህ የመጀመሪያው ምክንያት የሚሆነው ያው በኢትዮጵያ ስልሳ አምስት በመቶ የሚሆነው የህዝብ ክፍል ወጣቱ ነው። ስለዚህ ወጣቱ በሁሉም ነገር ጎልቶ መታየቱ የሚገርም ነገር አይደለም። ማህበራዊ ሚዲያ ለወጣቱ አንደኛ የመገናኛ ኔትወርኪንግ የመረጃ የማንጫ ወይም አዌርነስ እድል ይሰጠዋል። ማለትም የድርጅት የሚዲያና የሲቪል ሶሳይቲ ሶስት በመንግስት ከፍተኛ ቁጥጥር ስር የወደቁ ተቋማትን በአንድ የሚያገኝበት እድል ያመቻችለታል። ስለዚህ ማህበራዊ ሚዲያዎች ላይ ለመዝናናት የሚመጣው ግን እየተዝናና ይታገልበታል ማለት እንችላለን። በዛ ላይ ደግሞ ግማሽ በላይ የሆነው እንግዲህ ስልሳ አምስት ፐርሰንት የሚሆነው ወጣት የስራ እድል በበቂ ሁኔታ አልተመቻቸለትም። መንግስትን ስራ መፍጠር አልቻለም። የግሉ መስክ እንዲሆን ስላልተበረታታ ያንን ያክል የመቅጠር አቅም አላዳበረም። ስለዚህ ሁልጊዜም ስራ አጥ ትውልድ የመንግስት ስጋት እንደሚሆን ይታወቃል። እና እንደውም ካየን አብዛኛው ወጣት ባህር መግባት ሪስክ አድርጎ ከሀገር ይወጣል። በኮንቴነር ታሽጎ እስከ መሞት ድረስ የሚደርስ አደጋ ተጋፍጦ የሚሰደድ ነው። ስለዚህ መንግስት ላይ መቆጣት በወጣቱ አይን ቀላል ነገር ነው የሚሆነው ማለት ነው። በዛ ላይ ሌላ ወጣቱን ወደ አደባባይ እና ወደ አመፅ የሚገፋ እኩል እድል የለም። ወጣቶች በፖለቲካ አመለካከታቸው ላይ እየተመሰረተ አድሎ ይፈጸምባቸዋል እንደ ማንኛውም የህብረተሰብ ክፍል እና ዘመኑ የነፍሱ ስለሆነ ያው መንግስት ላይ ይቆጣሉ፣ ያመጻሉ ማለት ነው። የተፈጥሯዊ ነገር ነው የሚመስለኝ። የኢትዮጵያ መንግስት በእነዚህ ተቃውሞዎች ውስጥ ተሳትፎ የሚያደርጉት ወጣቶች የሚመሩት የተንቀሳቀሱት ወይም ደግሞ አጀንዳውን የተቀበሉት በውጭ ሀገራት ከሚገኙ በኢትዮጵያ መንግስት አባባል ጸረ ሰላም ኃይሎች፣ ጸረ ልማት ኃይሎች ነው የሚል ምላሽ ይሰጣል። የኢትዮጵያ መንግስት ወጣቶቹ እያነሱት ላለው ጥያቄ እንዲያው እየሰጠ ያለው መልስ በአንተ አተያይ ምን ያክል ተገቢ ነው ብለህ ታምናለ። ምክንያቱ ዝም ብሎ ይሄ የፕሮፓጋንዳ እጥረት ይመስለኛል። እራሱ አንዳንድ ጊዜ ፕሮፓጋንዳም ብልሃት የተሞላበት አለ። አንደኛ ነገር ይሄ ሁሉ ሕዝብ እንዴት በውጭ ኃይሎች ብቻ ይመራል? ጥቂት ሰው አይደለም፣ አሁን እያወራን ያለ ነው። በብዙ ሺዎች፣ መላው ሀገሪቱ ሊባል በሚችል ሁኔታ ነው እየታየ ያለው። እና አንደኛ እሱን ነገር ከግምት ውስጥ ማስገባት ያስፈልጋል። ሁለተኛ ነገር ደግሞ አሁን እነዚህ ሁሉ ሰዎች የውጭ ኃይሎች ህዋት ጥቃትን ደግታቸው ሰላማዊ ሰልፍ አድርጉ ቢሏቸው ይወጣሉ ማለት ነው። በብዙም አይወጡም። ስለዚህ ህዝቦቹ ውስጣቸው የሌለውን ጥያቄ ውስጣቸው የሌለውን ቅሬታ ከውጭ ስለተወተወቱ ብቻ ያደርጉታል ማለት በጣም ዘበት ነው። ምናልባት ውጭ ያለው ሰው መብትህን ተነጥቀሃል ብሎ በድፍረት የመናገሩን ድል ስላገኘና እዚህ ያለው ሰው ግን ሰራተባ እያለ ስለማይሰፍ እንደዛ ሊመስል ይችላል። ነገር ግን ዞሮ ዞሮ በስተመጨረሻ ከአቅሞ በላይ ሲሆንበት ህዝብ ይወጣል። ህዝቡ ወይም ወጣቱ ግልብጥ ብሎ በተቃውሞ ራሱን የሚገልጸው ከውጭ የማያምንበት ሀሳብ ስለመጣ እና ተታሎ ስለሆነ አይደለም። እንደውም ህዝቡ በውጭ ኃይሎች ጸረ ሰላም ኃይሎች ተመርቶ ነው የሚባለው ህዝቡን እንደ መናቅ አድርጌ ነው የምወስደው። የዚህ ዘመን የኢትዮጵያ ወጣቶች የፖለቲካ ተሳትፎ እና ነባሮች የፖለቲካ ፓርቲዎች እያደረጉት ያሉት ፖለቲካዊ እንቅስቃሴ እንዴት ይታያል? ነባሮቹ የፖለቲካ ፓርቲዎች በአብዛኛው አባሎቻቸው የሚሆን አመራሮቻቸው በተለምዶ ያ ትውልድ የሚባለው አካል ነው። የዚህ ዘመን ወጣቶች የምንላቸው እንግዲህ በኢትዮጵያ ዴፊኒሽን እንኳን በስታቲስቲክስ ኤጀንሲ ዴፊኒሽን ከአስራ አምስት እስከ ሀያ ዘጠኝ ዓመት ያሉት አብዛኞቹ የፓርቲ አባል አይደሉም ማለት ይቻላል። እንደውም ብዙዎቹ ፖለቲካ የሚፈሩ ይመስላሉ። የያ ትውልድ ትሩፋት ከምንላቸው ነገሮች ውስጥ አንዱ የፍራት ፖለቲካ ነው። የፍራት ፖለቲካ ስል ፖለቲካን መፍራትም ከእንደገና ደግሞ የማስፈራራትም ፖለቲካ ነው። እንዲት ሆናለህ ያለኔ፣ እንዲት ሆናለህ በነሱ እያሉ የማስፈራራት እና የመፍራት ፖለቲካ ነው። ያ ደግሞ የያ ትውልድ ትሩፋት ነው ብዬ አምናለሁ። ይሄ ትውልድ ከዛኛው ትውልድ የሚለይበት ባህሪ ምንድነው? ሰላም ወዳድ ነው። በአንጻራዊነት ሰላም ወዳድ ነው። ያኛው ትውልድ በኃይል የሚፈልገውን ለማግኘት የሚጥር አይነት ነው። ይህንኛው ግን በኃይል ከሚሆን ይልቅ በውይይት የሚመርጥ ነው። ስለዚህ የአመፃው ትውልድ ነው ያ ትውልድ ልንለው እንችላለን። ይህንኛው ትውልድ ግን ያንን አይከተልም። ያንን ባለመከተሉ የአይዲዮሎጂ ልዩነት አለ ብዬ አምናለሁ በዛኛው ትውልድና በዚህ ትውልድ። ስለዚህ ያ ትውልድ አሁንም ቢሆን ትልልቆቹን ተቋማት የተቃዋሚውንም ይሁን የገዥውን በመቆጣጠሩ ምክንያት ተናጋሪ ያ ትውልድ ውድ ነው ስለዚህ ይህንን ትውልድ በማንኳሰስ ላይ የተመሰረተ የፖለቲካ ስትራቴጂ ነው፣ የመናቅ ነገር ግን የሚናቀውን ያክል አይደለም። እና በእርግጠኝነት በአጭር ጊዜ ውስጥ ይሄ ወጣት ያኛው ትውልድ ከፈጠረው ተጽዕኖና ስርዓት የተሻለ ስርዓት ይፈጥራል የሚል እምነት አለ። የዛሬው የወጣቶች መሰናዶት ጠናቋል። እሸት የበቀለ ነኝ። ጤና ይስጥልኝ።